ፎሬን ሰርቪስ ኢንስቲትዩት አምሃሪክ ቤዚክ ኮርስ ዩኒት ቤዚክ ሰንተንስ። መተባበር የተባበረው የአሜሪካ መንግስት። በተባበረው በአሜሪካ አሜሪካ መንግስት ውስጥ እንደማውቀው እያንዳንዱ የመንግስት መስሪያ ቤት በብዙ ክፍሎች ይከፈላል። ይህ ሁናቴ በኢትዮጵያ ሚኒስትሮች ውስጥ ይገኛል። አዎ፣ ሚኒስቴሮቹ ሁሉ በብዙ ክፍሎች ተከፍለዋል። ተካሄደ፣ መካሄድ፣ ይካሄዳል። እያንዳንዱ ክፍል በዲሬክተር ስለሚካሄድ በክፍሉ ለሚሰራው ስራ ሁሉ ኃላፊው ዲሬክተሩ ነው። ታዛዥ ምክትል ሚኒስትር ሆኖም ማናቸውም ዲሬክተር ለሚኒስትሩ ወይም ለምክትል ሚኒስትሩ ታዛዥ ነው። ተራ በተራው ሚኒስትሮችና ምክትል ሚኒስትሮች ደግሞ በተራቸው ለንጉሰ ነገሥቱ ታዛዦች ናቸው። ዳኛ ንጉሠ ነገሥቱ የኢትዮጵያ ጠቅላይ ገዢ በመሆኑ ዳኞቹን የሚመርጥ እና የሚሾም እሱ ይመስለኛል። እርግጥ ነው ከፍተኛ የፍርድ ቤት ዳኞችን የሚሾም ንጉሠ ነገሥቱ ነው ሹመት ዳሩ ግን ዳኞችን መርጦ ለሹመት የሚያቀርበው የፍርድ ሚኒስትሩ ነው። የፍርድ ሚኒስትሩ ዳኞቹን መርጦ ለንጉሠ ነገሥቱ ካቀረበ በኋላ በዚያው መሰረት ሹመት ለዳኞቹ ይሰጣል። በተባበረው በአሜሪካ መንግሥት ውስጥ እንደማውቀው እያንዳንዱ የመንግስት መስሪያ ቤት በብዙ ክፍሎች ይከፈላል። ይህ ሁናቴ በኢትዮጵያ ሚኒስትሮች ውስጥ ይገኛል? አዎ፣ ሚኒስትሮቹ ሁሉ በብዙ ክፍሎች ተከፍለዋል። እያንዳንዱ ክፍል በዲሬክተር ስለሚካሄድ በክፍሉ ለሚሠራው ሥራ ሁሉ ኃላፊው ዲሬክተሩ ነው። ሆኖም ማናቸውም ዲሬክተር ለሚኒስትሩ ወይም ለምክትል ሚኒስትሩ ታዛዥ ነው። ሚኒስትሮች እና ምክትል ሚኒስትሮች ደግሞ በተራቸው ለንጉሠ ነገሥቱ ታዛዦች ናቸው። ንጉሠ ነገሥቱ የኢትዮጵያ ጠቅላይ ገዥ በመሆኑ ዳኞቹን የሚመርጥ እና የሚሾም እሱ ይመስለኛል። እርግጥ ነው፣ ከፍተኛ የፍርድ ቤት ዳኞችን የሚሾም ንጉሠ ነገሥቱ ነው። ዳሩ ግን ዳኞቹን መርጦ ለሹመት የሚያቀርበው የፍርድ ሚኒስትሩ ነው። የፍርድ ሚኒስትሩ ዳኞቹን መርጦ ለንጉሠ ነገሥቱ ካቀረበ በኋላ በዚያው መሠረት ሹመት ለዳኞቹ ይሰጣል። በተባበረው በአሜሪካ መንግሥት ውስጥ እንደማውቀው እያንዳንዱ የመንግሥት መሥሪያ ቤት በብዙ ክፍሎች ይከፈላል። ይህ ሁናቴ በኢትዮጵያ ሚኒስትሮች ውስጥ ይገኛል። አዎ፣ ሚኒስትሮቹ ሁሉ በብዙ ክፍሎች ተከፍለዋል። እያንዳንዱ ክፍል በዲሬክተር ስለሚካሄድ በክፍሉ ለሚሠራው ሥራ ሁሉ ኃላፊ ዲሬክተሩ ነው። ሆኖም ማናቸውም ዲሬክተር ለሚኒስትሩ ወይም ለምክትል ሚኒስትሩ ታዛዥ ነው። ሚኒስትሮችና ምክትል ሚኒስትሮች ደግሞ በተራቸው ለንጉሠ ነገሥቱ ታዛዦች ናቸው። ንጉሠ ነገሥቱ የኢትዮጵያ ጠቅላይ ገዢ በመሆኑ ዳኞቹን የሚመርጥና የሚሾም እሱ ይመስለኛል። እርግጥ ነው ከፍተኛ የፍርድ ቤት ዳኞችን የሚሾም ንጉሠ ነገሥቱ ነው። ዳሩ ግን ዳኞቹን መርጦ ለሹመት የሚያቀርበው የፍርድ ሚኒስትሩ ነው። የፍርድ ሚኒስትሩ ዳኞቹን መርጦ ለንጉሠ ነገሥቱ ካቀረበ በኋላ በዚያው መሠረት ሹመት ለዳኞቹ ይሰጣል። የስራ ሚኒስቴር ብዙ ሰራተኞች አለው? አዎ፣ ከአንድ ሺህ በላይ ሳይሆኑ አይቀሩም። ኢትዮጵያ ውስጥ የንግድ ንግድ ስራ ጥሩ ይመስልሃል? አዎ፣ ጥሩ ነው። የንግድና የኢንዱስትሪ ሚኒስትሩ ማን ናቸው? አላውቃቸውም። የእናንተ መስሪያ ቤት ኃላፊ ማን ነው? አቶ ተሰማ ነው። የትምህርት ሚኒስቴር ሹሞች በጣም ደግ ሰዎች ናቸው? አዎ በጣም ደግ ሰዎች ናቸው። በአምስት መቶ ብር ስንት ጊዜ መተዳደር ትችላላችሁ? ሁለት ወር ያህል መተዳደር እንችላለን። በዓለም ውስጥ በውጭ አገር መንግስታት የሚተዳደሩ ብዙ አገሮች አሉ። አዎ ብዙ ናቸው። የኢትዮጵያ መልእክተኞች ሆነው የሚሄዱት እነማን ናቸው? ስማቸውን አላውቅም። የትምህርትና ስነ ጥበብ ሚኒስቴር የሚካሄደው በምክትል ሚኒስትር ነው። አዎን፣ በምክትል ሚኒስትር ነው። ለማል አባትና ለእናቱ ታዛዥ ነው። አዎ፣ ታዛዥ ነው። ከዚህ አገር የሚሄዱትን ሹሞች ሁሉ ትገናኛቸዋለህ። አዎ እገናኛቸዋለሁ። በአገሩ ውስጥ የንግድ ሥራ እየተስፋፋ የሚሄድ ይመስልሃል? አዎ እየተስፋፋ ሄዷል። ተማሪዎቹን ለመጎብኘት የሚመጡት ምክትል ሚኒስትር ማን ናቸው? አቶ ዮሐንስ ናቸው። አቶ ለማ ተራ ሰራተኛ ነው? የለም፣ የመስሪያ ቤቱ ሹም ነው። የሚመጡት ዳኞች ስንት ናቸው? አስር ይሆናሉ። ሹመት የሚፈልጉ ሰዎች ብዙ ናቸው? በጣም ብዙ አይደሉም። ስንት ተራ ወታደሮች አይተሃል አምስት ተራ ወታደሮች አይቻለሁ ዳኞቹ ፍርድ ቤት ውስጥ ናቸው አይደሉም ስለ ህግ ተምረህ ዳኛ መሆን ትፈልጋለህ አዎ እፈልጋለሁ ምክትል የፍርድ ሚኒስትሩ አባትህ ናቸው? አዎ አባቴ ናቸው። ተራ ሠራተኞች ለሹሞቹ ታዛዥ ናቸው? አዎ ቅን ታዛዦች ናቸው። ሕዝቡ በሕጉ መሠረት መተዳደር ይፈልጋል። አዎ ከህግ ውጭ የሚሰሩትን ሰዎች አይወድም ሹመት የሚፈልግ ሰው የት መስራት ያስፈልገዋል የመንግስት መስሪያ ቤት ውስጥ መስራት ያለበት ይመስለኛል አንተ የመንግሥት ሹም ነህ አይደለሁም። ዳኞቹ ለነገሩ ውሳኔ ሰጡት? የለም ገና ናቸው። በስራ ሚኒስቴር ውስጥ ከሚሰሩት ሰዎች መካከል ወደ አሜሪካ የሚሄዱት ስንት ናቸው? አምስት ሰዎች ይሄዳሉ። የወሎ መኳንንት ለምን መጡ? ጃንሆንን ለማየት ነው። ሰራተኞቹ አሁን ተባብረዋል። የለም አልተባበሩም። ለሕዝቡ መላእክተኛ የሚሆኑት ሰዎች የሚመረጡት ከተራው ሕዝብ ነው። አዎ ከሁሉም ነው። ናረቲቭ ድርሰት አቶ ለማ ተገቢ ቦታውን ይዟል። የጉዳዩ አፈጻጸም በደንቡ መሰረት ነው። በጥንቃቄ ስራዬን እንድሠራ ተቆጣጠረኝ። ጥንቃቄ መቆጣጠር የወንድሜ ሥራ ከእኔ ስራ አነስተኛ ነው። በዳኝነት ሥራ ብዙ ጊዜ ሰርቻለሁ። ወንድሜ አንድ ሙሉ ልብስ ሸለመኝ። መሸለም አቶ ዮሐንስ ዕቃ አመራረጥ ያውቃል። እንደ ማናቸውም አገሮች የኢትዮጵያ ንጉሠ ነገሥት መንግሥት መሥሪያ ቤቶች ሁሉ በልዩ ልዩ ክፍሎች ይከፈላሉ። ለእያንዳንዱ ክፍል ኃላፊ ሆኖ ተገቢው ሥራ እንዲፈጸም የሚያደርገው የክፍሉ ሹም ነው። በጠቅላላው የመሥሪያ ቤቱን የሥራ አፈጻጸም የሚቆጣጠርና የሚወስን ሚኒስትሩ በመሆኑ የክፍል ሹሙ መጀመሪያ ከበላዩ ላሉት ሹማምንቶች፣ በመጨረሻም ለሚኒስትሩ ታዛዥ ነው። አነስተኛ የሆኑትን ዳኞች ለመሾምና ለመሻር ስልጣን የተሰጠው የፍርድ ሚኒስትሩ ነው። ከፍተኛ ዳኞችን ግን ለመሾምና ለመሸለም ስልጣን ያለው ንጉሠ ነገሥቱ ብቻ ነው። በመጀመሪያ የፍርድ ሚኒስትሩ ተገቢዎቹን ሰዎች ከመረጠ በኋላ ለንጉሠ ነገሥቱ ያቀርባል። በፍርድ ሚኒስትር ስልጣን የተመረጡትን ሰዎች ንጉሠ ነገሥቱ ይሾማል። የዳኝነት ሥራ በጣም አስቸጋሪ በመሆኑ ምርጫው በጥንቃቄ መሠራት አለበት። ጥያቄዎች፣ የኢትዮጵያ መስሪያ ቤቶች በብዙ ክፍሎች ተከፍለዋል። እያንዳንዱ ክፍል ኃላፊ አለው። የክፍሉ ኃላፊ ሥራ ምንድን ነው? የክፍሉ ሹም ለማን ታዛዥ ነው? የመስሪያ ቤቱን ጠቅላላ የሥራ አፈጻጸም የሚቆጣጠር ማን ነው? አነስተኛ ዳኞቹን የሚሾመው ማን ነው? ከፍተኛ ዳኞችን ለመሾምና ለመሸለም የሚችል ማን ነው? የዳኞች አመራረጥ እንዴት ነው? የዳኝነት ሥራ አስቸጋሪ ነው። በአሜሪካ ውስጥ ከፍተኛ ዳኞች እንዴት እንደሚመረጡ አስረዳ። This is the end of unit 57.